በርከት ያሉ የህወሓት ታጣቂዎች ከኦነግ ሸኔ ጋር ተደባልቀው እየተንቀሳቀሱ ነው ሲል የኦሮሚያ ክልላዊ መንግስት ወንጅለዋል። የክልሉ ምክትል ፖሊስ ኮሚሽነር ግርማ ገላን ከስልጠና ቦታ ጠፍተው የመጡ ወጣቶችም ማን እንዳሰለጠናቸውና ተልእኮ እንደሰጣቸው በግልጽ ይናገራሉ ሲሉ ለመገናኛ ብዙሃን ገልጸዋል። እስክንድር ፍሬው ለዛሬ አጠር ያለ ዘገባ ልኳል። በኢትዮጵያ ገዢ ፓርቲ ብልጽግናና በትግራይ ክልሉ ህወሀት መካከል ያለው ልዩነት እዚህ ደርሷል። የኦሮሚያ ክልል ፖሊስ ኮሚሽን ትናንት የሰጠው መግለጫ ህወሀትን ታጥቆ እስከ መንቀሳቀስ ከአማጼ ቡድን ጋርም ተቀላቅሎ እስከ መተኮስ በሚደርስ የጦር ተግባር የሚሆን ወንጀል ነው። በምዕራብ ኦሮሚያ ከሚንቀሳቀሰው ኦነግ ሸኔ ጋር የህወሀት ታጣቂዎችን መኖራቸውን ነው የክልሉ ምክትል ፖሊስ ኮሚሽነር ግርማ ገላን የተናገሩት። በምዕራብ ኦሮሚያ አካባቢ ላይ እጅግ በጣም በርከት ያሉ የህወሀት ሰራዊቶች ከኦነግ ሸኔ ጋር በመደባለቅ እንቅስቃሴ ላይ እንዳሉ ሙሉ መረጃ አለ። በዚህ ላይም ደግሞ ተመልምለው ሄደው ስልጠና ወስደው ከስልጠና ቦታ ጠፍቶ መጥቶ በእጃችን የሚገኙ በርካታ ወጣቶች አሉ። ማን እንዳሰለጠናቸው በግልጽ ይናገራል። ማን ተልዕኮ እንደሰጣቸው በግልጽ ይናገራል። ስለዚህ ኦሮሞ ነፃ ለማውጣት ከሆነ ትላንት፣ ሌላውን ጥገኛ እያልክ እያሸማቀቅ ዛሬ ሳንተ ጋት ለምን አስፈለገ የሚለውን ጥያቄ የኦሮሞ ሕዝብ መጠየቅ አለበት ማለት ነው። በዚህ ጉዳይ ላይ የተጨማሪ ማብራሪያ ለማግኘት ወደ ተለያዩ የኦሮሚያ ክልል የጸጥታ ኃላፊዎች ደው ያለው እንደተሳካ መለሰበታለሁ ከትግራይ ክልል የኮሚኒኬሽን እንደዚሁም የፍትህ ቢሮ ኃላፊዎች ምላሽ ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። ከተሳካ ከሁለቱም አካላት አስተያየት ጋር ለመመለስ እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።